ትኩረት በአፍሪካ በጎርጎሮሳዊው 1952 ዓ ም ሰኔ 18 ቀን ውሉ አድሮ ቻድን ከ30 ዓመታት በላይ ሊመራ እንደሚችል ባይገመትም፣ በሰሜናዊ የአገሪቱ ክፍል በርዶባ በተባለች መንደር አንድ ህፃን ተወለደ። ኢድሪስ ዲቤ አባት የከብቶች ጠባቂ እረኛ ነበሩ። ቢዳያት ከተባለው ጎሳ የተገኘው ህፃን በትንሽነቱ የቁርአን ትምህርት ቤት ገብቶ ቀራና ከፍ ሲል ፍራንኮ አረብ ትምህርት ቤት ዘለቀ። በትምህርቱ ገፍቶ የመጀመሪያ ዲግሪውን በሳይንስ አገኘ። ከቀለም ትምህርቱ ቀጥሎ ወደ ዋና ከተማ እንጃሚና በመዝለቅ ወታደራዊ መኮንኖች ትምህርት ቤት ገባ። ከዚህም ወደ ፈረንሳይ ለልምምድ ተልኮ በጎርጎሮሳዊው 1976 ዓ ም የፕሮፌሽናል አውሮፕላን አብራሪነት ማረጋገጫ ምስክር ወረቀቱን ይዞ ተመለሰ። ለቻርጦ ሰራዊትና ለወቅቱ ፕሬዚደንት ፊሊክስ ማሉም ታማኝ ሆኖ ማገልገሉን ታሪኩ ያወሳል። ማዕከላዊ አፍሪካዊቱ ሀገር ቻድ የበርካታ ታጣቂዎች የፍልሚያ ምድር በሆነችበት ወቅት በጎርጎሮሳዊው 1979 ዓ ም ማለት ነው፣ ከፈረንሳይ የተመለሰው ወጣቱ መኮንን ኢድሪስ ዲቤ ወገንተኝነቱን ከቻድ የጦር አበጋዞች አንዱ ለነበሩት ሂሲኔ ሀብሬ ጋር አደረገ። ብዙም ሳይቆይ በ1982 ሀብሬ የቻድ ፕሬዚደንት ለመሆን በቁ። ኢድሪስ ዲቤንም የጦር ኃይሉ ዋና አዛዥ አድርገው ሾሙ። የጦር አዛዡ ኢድሪስ ዲቤም በያዙት ወታደራዊ ስልጣን በጎርጎሮሳዩ 1984 በምስራቃዊ ቻድ የሚንቀሳቀሱ የሊቢያ ወገንተኛ የሆኑ ኃይሎችን ድምጥማጥ በማጥፋት ስማቸው ገነነ። ከጥቂት ዓመታት በኋላም የቻድ ፕሬዚዳንት ሂሲኒ ሂብሬ ዋነኛ ወታደራዊ አማካሪ ሆኑ። በፈረንሳይ እየተደገፉ ከሊቢያ ኃይሎች ጋር ውጊያም ገጠሙ። ቶዮታ ቃጫኝ ተሽከርካሪና ዘውትሮ በመጠቀማቸውም ጦርነቱ የቶዮታ ጦርነት በመባል ይታወቃል። ዲቤይ በተጠቀሙበት የጦር ስልትም በጠላት ኃይል ላይ ከፍተኛ ኪሳራ ደረሱ። ሆኖም ብዙ ሳይቆይ በጎርጎሮሳዩ 1989 ዓ ም ሚያዝያ ወር መባቻ በሀብሬና በዲቤይ መካከል ልዩነት መፈጠር ጀመረ። ቆየት ብሎም ፕሬዚደንት ሀብሬ የቀኝ እጃቸው የነበሩትን ኢድሪስ ዲቤን የወቅቱ የሀገር ውስጥ ሚኒስትር የነበሩትን ማህመት ኢትኖንና የቻድ የጦር ኃይል በላይ የነበሩትን ሀሰን ጃሙስን መፈንቅለ መንግስት በ በማደራጀት ወነጀሉ። ወዲያው ዲቤ መጀመሪያ ወደ ዳርፉር ሱዳን፣ ከዚያም ወደ ሊቢያ ሸሹ። ኢትኖና ጃሙስ ታስረው ተገደሉ። አብዛኞቹ የመፈንቅለ መንግስቱ ተጠርጣሪዎች የዛግሃዋ ጎሳ አባላት ስለነበሩ ሀብሬ ብዙዎቹን ማሳደድና በዘፈቀደ መግደል ጀመሩ። ይህም የጦር ወንጀል ክስ አስከተለባቸው። ወደ ሊቢያ የሸሹት ኢድሪስ ዲቤ በያኔው የሀገሪቱ መሪ ሞአመር ጋዳፊ የሞቃ አቀባበል ተደርጎላቸው ባገኙት ወታደራዊ ድጋፍ የቻድን መንግስት ለመገልበጥ መንቀሳቀስ ጀመሩ። ወደ ሱዳን በመሻገርም በካርቱምና ትሪፖሊ መንግስታት እየታገዙ የአርበኞች እንቅስቃሴ የተሰኘ የአማጽያን ቡድን አቋቋሙ። በሶስት አመቱ በጎርጎሮሳዊ 1990 ታህሳስ ወር አማጽያኑ ያለምንም ተገዳዳሪ ወደ ዋና ከተማ እንጃሚና ገብተው በተሳካ መፈንቅለ መንግስት ሀብሬን ከስልጣን አባረሩ። በቀጣዩ ጎርጎሮሳዊ አመት በይፋ የቻድ ፕሬዚደንት የሆኑት ኢድሪስ ዲቤ በተከታታይ ለስድስት ጊዜ በተካሄዱ ምርጫዎች እሳቸው ዳግም እየተመረጡ በስልጣን ከርመው በዚህ ሳምንት መጀመሪያ ከመንበሩ በሞት ተሰናበቱ። የኢድሪስ ዲቤ ሞታቸው የተሰማው በቅርቡ ቻድ ባካሄደችው ምርጫ የማሸነፋቸው ዜና በተነገረ በሰዓታት ውስጥ ነው። በእርግጥ የአካባቢውን ፖለቲካ የሚከታተሉ እንደሚሉት የሀገሪቱ የምርጫ ኮሚሽን ቻድን በማዕከላዊ አፍሪቃና በሳህል አካባቢ የስበት ማዕከል ማድረግ የተሳካላቸውን የዲቤን ዳግም መመረጥ ይፋ ማድረጉ የሚጠበቅ ነበር። ስለ ዲቤ አሟሟት የሚነገሩት የተለያዩ ናቸው። ፕሬዚዳንቱ የሞቱት በሰሜኑ የሀገሪቱ ክፍል ከአማጽያን ጋር በሚካሄደው ውጊያ ቆስለው መሆኑን የሚገልጹ እንዳሉ ሁሉ በቅርብ ሰዎቻቸው ተገደሉ የሚሉም አልጠፉም። የቀድሞ የቻድ ሚኒስትር የነበሩና አሁን በስደት ላይ የሚገኙት ፋውስቲን ፋቾ ባላማ ለዶችቨለ እንደገለጹት ፕሬዚደንቱ እንደተባለው ጦር ግንባር ሄደው ሳይሆን በስልጣናቸው አካባቢ ባሉ የቅርብ ሰዎቻቸው ሳይገደሉ አይቀሩም። እስካሁን ግን ሞተ ምክንያታቸውን አስመልክቶ ግልጽ የወጣ ነገር የለም። የሚታወቀው በመፈንቅለ መንግስት ወደ ስልጣን የወጡት ኢድሪስ ዲቤ ላይመለሱ መሄዳቸው ነው። በስልጣን ቆይታቸው በአስተዳደሩ መሰረታዊ ለውጥ ለማምጣት ቃል የገቡትን ያልፈጸሙት ዲቤ ከቀድሞ የቻድ ቅኝ ገዢ ፈረንሳይ በሚያገኙት ያላሰለሰ ድጋፍ ኃይላቸውን አጠናክረው መንበራቸውን አደላድለው ቆይተዋል። በኢኮኖሚው ረገድ የነዳጅ መገኘት ለሀገሪቱ አዎንታዊ ቢሆንም ገንዘቡ የሰፊውን ሕዝብ ኑሮ ለመለወጥ ብዙም አልዋለም። ይልቁንም የጸጥታና የስለላ ተቋማትን ለማጠናከር አውለውታል በሚል በሰፊው ይተቹበታል። ከዚህም ሌላ ድቤ ያስተዳደሩን ቦታ ከጎሳቸው በመጡ ሰዎች በመሙላታቸውም ይወቀሳሉ። በጎርጎሮሳዊ 2004 ያደረጉት የህገ መንግስት ማሻሻያም እስከ ጎርጎሮሳዊ 2033 ዓ.ም ደጋግመው መመረጥ እንዲችሉ መንገዱን ጠርጎላቸው ኖሯል ነው የተባለው። ወደ ስልጣኑ ከወጡ ጀምሮ ዴሞክራሲያዊ ስርአትን ከማምጣት ይልቅ ወታደራዊ ኃይል ግንባታ ላይ ያተኮሩት ዲቤ ወደ ስልጣን መንበሩ በዋዛ እንዳልመጡ ሲናገሩ መኖራቸው ይጠቀስላቸዋል። እሳቸው በተገደሉበት አካባቢ የሚንቀሳቀሱ አማጺ ቡድኖች ጥምረት ቃል አቀባይ ማሃማት አሊ ምርጫ በተደረገበት እለት እሳቸው ወደ ስልጣን በሀይል እንደመጡ በሀይል እናስወግዳቸዋለን ነበር ያሉት። እሱ ራሱ በአይሮፕላን ቲኬት ወደ ስልጣን አልመጣሁም ይል ነበረ። ስለዚህም እሱን በኃይል አስወግደን ዲሞክራሲን እንመሰርታለን። የኢድሪስ ዲቤ ህልፈተ ህይወት ከተሰማ በኋላ ዶይቼ ቨለ ያነጋገራቸው የቀድሞ የማሊ የፍትህ ሚኒስትር ማማዱ ኢስማኤላ ኮናቴ ጦር የሚያነሱ በጦር ይወድቃሉ የሚለው በሳቸው ላይ መፈጸሙን ያመለክታሉ። ግዲ በጦር የመራ ማንም ቢሆን እራሱ በጦር ያልቃል የሚለው መመሪያ በኢድሪስ ዲቤ ላይ ተግባራዊ መሆኑ ግልጽ ነው። እሳቸውም ቢሆኑ አስክሬናቸውን ተራምዶ ካልሆነ በቀር ከስልጣን መንበራቸው የሚያነሳቸው ሊኖር እንደማይችል አልገመቱ። ይፈለ ማርሺ ሱር ሶን ካዳፍ ያሞኔ ኢድሪስ ዲቤ ኢቲኖ በያዝነው ሳምንት መጀመሪያ ስልጣናቸውንም ሆነ ምድሪቱን ተሰናበቱ። በግራቸውም ልጃቸው ተተካ። ፕሬዚዳንት ኢድሪስ ዲቤ ሞታቸው ይፋ ከሆነ በኋላ የ37 ዓመቱ ልጃቸው መሀመት ኢድሪስ ዲቤ ለ18 ወራት በቻድ የሽግግር መንግስቱን እንዲመሩ በጦር ኃይሉ መሰየማቸው ይፋ ሆኗል። የቻድ ህገ መንግስት ፕሬዚደንት በሚሞትበት ወቅት የሀገሪቱ ብሔራዊ ጉባኤ ፕሬዚደንት የፕሬዚደንትነት ስልጣኑን እንዲይዝ እንደሚደነግግ በማሳሰብ የሀገሪቱ ተቃዋሚ የፖለቲካ ፓርቲዎች ልጃቸው በቦታቸው መተካታቸውን ተቃውመዋል። ፕሬዚዳንቱን በመግደል የሚጠረጠሩት አማጺያኑም እንዲሁ አልተቀበሉትም። የጽንፈኞች እንቅስቃሴ ስጋት የፈጠረባት ፈረንሳይ በበኩሏ የጦር ኃይሉን ውሳኔ ደግፋለች። ፕሬዚዳንት ኢማኑኤል ማክሮ ሀገራቸው ለኢድሪስ ድቤ ያላትን አቋም ለማሳየት ይመስላል በቀብራቸው ላይ ሳይቀር ተገኝተዋል። ኢድሪስ ድቤ በሳህልና በቻድ ሀይቅ አካባቢ ለሚካሄደው የጸረ ሽብር ዘመቻ ግንባር ቀደም ሚና ነበራቸው። ሀገራቸውንም በከፍተኛ ጭቆና ለሶስት አስርት አመታት በመግዛትም ይታወቃሉ። በአንጻሩ ይህ አገዛዝ ዘመናቸው በማዕከላዊ አፍሪቃዊቷ ሀገር በቻድና በአጎራባቾቿ ዘንድም መረጋጋትን አምጥቷል በሚል እውቅና የሚሰጡትም አሉ። በማዕከላዊ አፍሪቃ የቦኮ ሀራምም ሆነ የሌሎች ጽንፈኛ ሙስሊም ቡድኖች እንቅስቃሴ ላይ በተደጋጋሚም ጫና ለማድረግ ዲቤይ ጉልህ ሚና ተጫውተዋል። ቻድ በጎርጎሮሳዊ 2014 ዓ ም በሳህል የሚንቀሳቀሱ አሸባሪ ቡድኖችን ለመዋጋት የተደራጀው ቡድን አምስት በመባል የሚታወቁት የሳህል አካባቢ ሀገራት ትብብር አባል ሆናለች። በዚህ ጊዜ ዲቤ ፈረንሳይ በጸረ ሽብር ውጊያው ንቁ ተሳትፎ እንዲኖራት የጦር ሰፈር አመቻችተው ሰጡ። ኢድሪስ ዲቤ ምንም እንኳን በዚህ ረገድ የውጭ ድጋፍ ቢኖራቸውም ሀገር ውስጥ ባስተዳደራቸው ቅር የተሰኙ በርካቶች ነበሩ። ለሊቢያ በምትቀርበው የቻድ ግዛት ቲቢስቲ ውስጥ ከጎርጎሮሳዊ 2016 ዓ.ም አንስቶ ዴሞክራሲያዊ ለውጥና አንድነት ለቻድ የተሰኘ ግንባር ተመስርቷል። በቅርቡ ጥቃት የከፈተው ይህ አማጺ ቡድን ከኢድሪስ ዲቤ ድንገተኛ ሞት በኋላ ወደ ዋና ከተማ እንጃሚና ጉዞ መጀመሩን አስታውቋል። የአማጺያኑ እንቅስቃሴም በዚህች ሀገር ቀጣዩ ምን ሊሆን እንደሚችል ዜጎችን ብቻ ሳይሆን ጎረቤት ሀገራትን ጭምር እጅግ ሀሳብ ላይ ጥሏል። የዶችቨለ የምዕራብ አፍሪቃ ዘጋቢ ፍሬድ ሙቡኒ እንደሚያምነው የዴቢ ሞት ቻድን መስቀለኛ መንገድ ላይ አድርሷታል። እሱ እንደሚለውም ሀገሪቱ ቀድሞውንም ቢሆን ቀውስ ውስጥ ነበረች። በአንድ ወገን ተቃዋሚዎች በምርጫው አንሳተፍም አሉ፣ በሌላ በኩል አማጽያን ከሊቢያ በኩል በቻድ ላይ ጥቃት ከፈቱ። ላለፉት ሰላሳ ዓመታት ያለምንም የተጨበጠ ቃል የጸጥታ ስጋት ድህነት፣ ስራ አጥነትና ስቃይ በምድሪቱ ተንሰራፍቷል። እንደ ጋዜጠኛው ከዚህ የባሰው አስጊ ሁኔታ አሁን ካለበት ወጥቶ ወደፊት እንዴት መሄድ ይቻላል የሚለው ነው። በዚህ ሁሉ መሀል የሲቪል ማህበረሰብ ተወካዮችና የፖለቲካ ፓርቲዎች አሁን ሀገራዊ ውይይት እንዲካሄድ እየጠየቁ ነው። በቻድ የብዙሀን ፓርቲዎች አስተባባሪና የፈረንሳይኛ ተናጋሪ ሀገራት እንዲሁም የተባበሩ መንግስታት ድርጅት የሰላም አምባሳደር የሆኑት አብደርማኔ ዳጃ ሳንቤ የሀገሪቱ ጦር ኃይል ታንኮችን ዋና ከተማ ውስጥ ካስገባ በኋላ ጦርነት ቀርቶ ብሔራዊ ውይይት እንዲካሄድ ተማጽኖ አቅርበዋል። ሁኔታው አሳሳቢ ነው። እንዲያበቃ እንፈልጋለን። እርስ በርሳችን ተነጋግረን መፍትሄ መፈለግ አለብን። ዓለም አቀፉ ማህበረሰብ ይህ ውይይት እንዲካሄድ እንዲረዳ ጥሪ ያቀርባል። ሁሉም ነገር ከመበላሸቱ በፊት ይህ ሁሉ ማብቃት አለበት። አሁን በጦር መሳሪያ ኃይል ስልጣን የሚያዝበት ጊዜ ላይ አይደለንም። በዋና ከተማዋ ጦርነት እንዳይካሄድ ማድረግ አለብን። ማንም አሸናፊ ቢሆን ሁላችንም ተሸናፊ ነው የምንሆነው። የ68 ዓመቱ የቀድሞ የቻድ ፕሬዝዳንት ኢድሪስ ዲቤ ትናንት አርብ ዕለት በዋና ከተማዋ መንግስታዊ ክብር ያጀበው ሽኝት ተደርጎላቸው በትውልድ መንደራቸው ግብዓተ መሬታቸው ተፈጽሟል። በጠንካራ ወታደራዊ መዳፋቸው ስር ሶስት አስርት ዓመታትን የገዟት በአማጽያንና በጽንፈኛ ታጣቂዎች የታጀበች ሀገራቸው የቻድ እጣ ፈንታ ግን አሁንም በስጋት የታጀበ ነው። በእግራቸው የተተኩት የ37 አመቱ ልጃቸው የወረሱትን ስልጣን በዋዛ ላይለቁ እንደሚችሉ የሚገምቱ አሉ። የአፍሪቃ ህብረት ግን የሽግግር ሂደቱን በቅርብ አግዛለሁ እያለ ነው። አድማጮች፣ ቻድን የቃኘው የዕለቱ ትኩረት በአፍሪቃ በዚሁ አበቃ። መልካም የሳምንት መጨረሻ። ጤና ይስጥልኝ።